የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ መጋቢት አራት 2011 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐዬንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። የቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። ቢሾፍቱ አቅራቢያ ከወደቀው ቦይንግ 737 ማክስ ኤት ጄት ስብርባሪ ውስጥ የተገኘው የመረጃ ቋት ወይም ብላክ ቦክስ ለምርመራ ወደ ውጭ እንደሚላክ ተገለጸ። ይህ የመረጃ ቋት ብዙ ኢንፎርሜሽን የያዘ የአውሮፕላኑን ሁሉንም ፓራሜትር፣ የአውሮፕላኑን እንቅስቃሴ ሁሉ የሚይዘ መዘግብ በመሆኑ ይህ የመረጃ ቋት እዚህ ሀገር ውስጥ ለማንበብ ረቀቅ ያለ ሶፍትዌር ይፈልጋል። ራሱ ቻለ የራሱ ሶፍትዌር አለው። በዚህ ምክንያት ወደ ሌላ አቅም ወዳለው ሀገር ወስደን እናስመረምራለን። በትራንስፖርት ሚኒስቴር የአይሮፕላን አደጋ ምርመራ ዳይሬክተር ኮሎኔል አምድዬ አያሌው ለአሜሪካ ድምፅ ከሰጡት መግለጫ የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ የ157 ሰዎችን ሕይወት ያጠፋውን በአሜሪካ የተሰራውን ጀት አይሮፕላን አብራሪው ከአደጋው በፊት በረራውን የመቆጣጠር ችግር እንደገጠመው አስታውቆ ነበር። በዩናይትድ ስቴትስም ቢያንስ አምስት አብራሪዎች በተመሳሳይ የዛን አይነት ጀት አይሮፕላኖችን የመቆጣጠር ችግር እንደገጠማቸው በመግለጽ በቅርቡ ማማረራቸው ታውቋል። የኢትዮጵያ አየር መንገድ ቃል አቀባይ አቶ አስራት በጋሻው አብራሪው ያሬድ ጌታቸው አይሮፕላኑን የመቆጣጠር ችግር እንደገጠመው ገልጾ ወደ አዲስ አበባ ለመመለስ ጠይቆ ተፈቅዶለት እንደነበር ገልጸዋል። በአሜሪካዊው ኩባንያ ቦይንግ የተሠራውንና በስድስት ወራት ውስጥ የ346 ሰው ሕይወት የጠፋባቸው ሁለት አደጋዎች የደረሱበትን አዲስ ጀት በረራ የትራምፕ አስተዳደር እንዲያግድ ከሀገር ውስጥና ከዓለም አቀፍ አካላትም እየቀረቡ ያሉ ግፊቶችን እየተቋቋመ ነው። የዋይት ሀውስ ባለሥልጣኖች እንደተናገሩት ትራምፕ ስለ ቦይንግ 737 ማክስ ኤት ጄት አይሮፕላን እየተነጋገሩ ነው። ትራምፕ የሚነጋገሩት ከማን ጋር እንደሆነ ግን አልገለጹም። የቦይንግ ዋና ሥራ አስፈጻሚ ዴኒስ ሙለንበርግ ትናንት በስልክ ከትራምፕ ጋር ሲነጋገሩ የኩባንያው ባለሥልጣኖች አይሮፕላኑ አስተማማኝ ነው ሲሉ አረጋግጠውላቸዋል። የዋይት ሀውስ ሪፖርተራችን ፓትሲ ዊዳ ኩስዋራ ተጨማሪ ያላት፣ ሶሎሞን ክፍሌ ያቀርበዋል። ቤተሰቦች ዛሬም መሪር ሀዘን ላይ ናቸው። ዋይት ሀውስ ቤተ መንግሥት በሰጠው መግለጫ የዩናይትድ ስቴትስ መንግሥት በምርመራው የመጀመሪያ ምዕራፍ ላይ መሆኑን አስታውቋል። ከሟቾቹ መካከል ቢያንስ ስምንት አሜሪካውያን ናቸው። የሚቻላቸውን ሁሉ ድጋፍ ለመስጠት ከኢትዮጵያና ከኢትዮጵያ ከኢትዮጵያ አየር መንገድ ጋር እየሰራን ነው። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ናቸው። ባለፉት ስድስት ወራት ውስጥ ሁለት ቦይንግ 737 ማክስ 8 ጄቶች ኢንዶኔዥያና ኢትዮጵያ ውስጥ ከወደቁ በኋላ ቁጥራቸው በስፋት እየጨመረ የመጣ ሀገሮች የጄቱ ሞዴል እንዳይነሳ አግደዋል። ምንም እንኳ የምርመራው ሂደት ወራት ሊወስድ ቢችልም እንደሚችል ቢገመት ይቅርታ፣ በሁለቱ አደጋዎች መካከል ግን ተመሳሳይነት መኖሩ በጄቱ ስሪት ላይ ችግር ስለመኖሩ ጥርጣሬዎች እየበረቱ ናቸው። የአቪዬሽን ባለሙያዎች በዚህ ማክስ አይሮፕላን በተለይ ደግሞ በበረራ መቆጣጠሪያ መሳሪያው አስተማማኝነት ላይ ጥያቄ እያነሱ ናቸው። በኢትዮጵያ አየር መንገድ ደህንነት ላይ ጥርጣሬም ሆነ ጥያቄ የላቸውም። የአቪዬሽን ኤክስፐርቱ ቃለ ኢየሱስ በቀለ የሰጡት አስተያየት ነው። የዩናይትድ ስቴትስ ፌዴራል አቪዬሽን አስተዳደር ግን 737 ማክስ ኤይት አስተማማኝ ደህንነት ያለው መሆኑን አስታውቋል። አምራቹ ቦይንግ ኩባንያ ግን የጄቱን ኮምፒውተር ሶፍትዌር እንዲያሳድግና እንዲያድስ አዟል። ይህ በእንዲህ እንዳለ ግን አውሮፕላኑ ከአሜሪካ ሰማዮች ላይ እንዲታገድ እየጠየቁ ያሉ የሕግ መወሰኛው ምክር ቤት አባላት ቁጥር እየጨመረ ነው። ሪፐብሊካኑ ሴናተር ሚት ራምኒ አንዱ ናቸው። out of an abundance of, uh, of uh, safety concerns and, uh, and common sense i think it makes sense to, uh, to ground the aircraft until we have better information <laughs> አሜሪካዊውን ግዙፍ የአቪዬሽን ኩባንያ ከተጠያቂነት እየተከላከለ ስለመሆን አለመሆኑ የተወካዮች ምክር ቤቱ ምርመራ እንዲከፍት ጠይቀዋል። ፕሬዚደንት ዶናልድ ትራምፕ ትላንት ባወጡት የትዊተር መልእክት አውሮፕላኖች ለበረራ እጅግ ውስብስብ እየሆኑ ነው ሲሉ ቅሬታቸውን መግለጻቸው ይታወሳል። በሌላ በኩል ግን በ737 ማክስ 8 ጄቱ ደህንነት ላይ ሙሉ መተማመን እንዳለው ቦይንግ ኩባንያ ትላንት አስታውቋል። የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን በኢትዮጵያ ያካሄዱትን ጉብኝት እንዳጠናቀቁ ፋና ብሮድካስቲንግ ዘገበ። ትላንት ኢትዮጵያ የገቡት ማክሮን ጉብኝታቸውን ዛሬ አጠናቀው ወደ ናይሮቢ ሄደዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከፍተኛ የመንግስት ባለስልጣናት ቦሌ ዓለም አቀፍ አይሮፕላን ማረፊያ ሄደው እንደሸኟቸው የፋና ዘገባ ገልጿል። ፕሬዚዳንቱ በኢትዮጵያ በነበራቸው ቆይታ የላሊበላ ውቅር አብያተ ክርስቲያናትን ጎብኝተዋል። በላሊበላ የነበራቸውን ጉብኝት ካጠናቀቁ በኋላም በአዲስ አበባ ከፕሬዝደንት ሳህለ ወርቅ ዘውዴና ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ እንዲሁም በአለም አቀፍ ጉዳይ ዙሪያ የተናጠሉ ውይይት አድርገዋል። አቃቤ ሕግ በነ ሜጀር ጄኔራል ክንፈዳኘው ላይ አሻሽሎ ባቀረበው ክስ ተከሳሾቹ ሐሰተኛ ተቋም አቋቁመው ስምምነት ሲፈራረሙና ክፍያ ሲፈጽሙ ነበር ሲል አመለከተ። የሀገር ውስጥ መገናኛ ብዙሃን ባሰራጩት ዘገባ መሰረት በሰባት ተከሳሾች ላይ ዛሬ የቀረበውን ይቅርታ በስምንት ተከሳሾች ላይ ዛሬ የቀረበውን ክስ ያየው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ 15ኛ ወንጀል ችሎት ሲሆን ተከሳሾቹ እንዳሰላለፋቸው ሜጀር ጀነራል ክንፈዳኘው፣ ብሪጋዴር ጀነራል ጥጋቡ ፈትለ፣ ሻለቃ ገብረ ስላሴ ገብረ ጊዮርጊስ፣ ሻለቃ ፋሲል አበራ ኃይሉ፣ የመቶ አለቃ ቶማስ ደረሰ ወሰኔለህ፣ የለህ ኃይለ ሚካኤል፣ ህድአት ወልደ ተንሳይ፣ ዶክተር መኮንን ገብረ ሚካኤል ናቸው። ተከሳሾቹ ካሊፎርኒያ ኢንተርናሽናል ኢንስቲትዩት ኦፍ ቴክኖሎጂ የሚባል በአሜሪካም ሆነ በኢትዮጵያ የማይታወቅ ሐሰተኛ ተቋም አቋቁመው ከብረታ ብረትና ኢንጂነሪንግ ኮርፖሬሽን የትምህርትና ሥልጠና አፈጻጸም መመሪያ ውጭ ከኮርፖሬሽኑ ጋር የውል ስምምነት እንዲፈጸምና ክፍያው በውጭ ምንዛሬ እንዲፈጸም እንዳደረጉ ይናገራል የአቃቤ ሕግ አቤቱታ። አድራጎቱ በኢትዮጵያ መንግሥት እንዳይታወቅም መምህራንን በቱሪስት ቪዛ ከውጭ በማስገባትና ያለ ትምህርት ዲግሪ በመስጠት እንዲሁም በማስተማር ሽፋን የሀገሪቱን የውጭ ምንዛሬ ወደ ውጭ በማሸሽ ወንጀል ሲል ከሷቸዋል ተጠርጣሪዎቹን ክሱ። አክሎም ሐሰተኛ ነው ባለው የትምህርት ተቋም በታዳሽ ኃይልና በኦፐሬሽንስ ማኔጅመንት በማስተርስ ዲግሪ እና በፒኤችዲ ደረጃ ከፍተኛ ትምህርት ለመስጠት በሚል በ2006 ዓ ም የ1 ሚሊዮን 393300 ዶላር በ2007 ዓ ም የ698 650 ዶላር እንዲሁም በ2008 ዓ ም የ1 ሚሊዮን 397300 ዶላር ውል ስምምነት መፈራረማቸውን ይናገራል በ2000 ዓመተ ምሕረትም በኢንዱስትሪያል ኢኮኖሚክስ ተመሳሳይ ደረጃ ያለው ትምህርት ለመስጠት በሚል አራት ውሎችን መዋዋላቸውንና 3 ሚሊዮን 31140 ዶላር ወይም 75 ሚሊዮን 11430 ብር ሐሰተኛ ነው በተባለውና አሜሪካ ውስጥ የተከፈቱ ሲል አቃቤ ሕጉ በክሱ ላይ በጠቀሳቸው ሂሳቦች ገቢ አድርገዋል ማለቱን ዘገባዎቹ ይናገራሉ። አቃቢ ሕግ አሻሽ እያለሁ ብሎ ላቀረበው ክስ ተከሳሾች መልሳቸውን በጽሑፍ እንዲያቀርቡ ችሎቱ አዞ ለፊታችን ሰኞ መጋቢት 9 2011 ዓ ምህረት ቀጥሯል። የብሩንዲን ዲሞክራሲያዊ ሂደት የሚመረምረው የተባበሩት መንግስታት ድርጅት መርማሪ ኮሚሽን የፕሬዚደንት ፒየር ንኩሩንዚዛ መንግስት ይበልጥ አፋኝ እየሆነ መምጣቱን አመለከተ። ይህ አካሄድ እንደ አውሮፓ አቆጣጠር በመጪው 2020 ዓ ም ምርጫ ላይ አሉታዊ ተጽዕኖ እንደሚያመጣ ኮሚሽኑ ገልጿል። ሊሳ ሽላይን ከጀነባ ለአሜሪካ ድምፅ ዘግባለች። አዲሱ አበባ ያቀርበዋል። ኮሚሽኑ ትናንት ማክሰኞ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ባቀረበው ሪፖርቱ ብሩንዲ አገሯ ውስጥ ላለፉት 23 ዓመታት የዘለቀውን የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ መዝጋቷ አሳዛኝ መሆኑን አመልክቷል። የቡሩንዲን የሰብአዊ መብት ይዞታ የሚቆጣጠረው ብቸኛው ዓለም አቀፍ አካል ይኸው መርማሪ ኮሚሽን መሆኑ ይታወቃል። ቡሩንዲ በአሁኑ ወቅት አገሯ ውስጥ የሚገኙ መንግሥታዊ ያልሆነው የውጭ ድርጅቶች በሙሉ እንደገና እንዲመዘገቡና የሠራተኞቻቸውንም ስም ዝርዝር ጎሳቸውን ጭምር እንዲያቀርቡ ጠይቃለች። ይህንን ያደረገችው በአዲሱ ኮታ መሰረት ሠራተኞቹ ስልሳ ከመቶ ሁቱ አርባ ከመቶ ቱትሲ እና ሰላሳ ከመቶ ሴቶች መሆናቸውን ለመለየት እንደሆነ ተገልጧል። ፍራንሷ ሃምፕሰን የኮሚሽኑ አባል ናቸው። አንዳንድ መንግሥታዊ ያልሆኑ የውጭ ድርጅቶች ብሩንዲ ያወጣችው አዲስ ኮታ ከዓላማችን ጋር ተጻራሪ ስለሆነ አገሪቱን ለቀን እንወጣለን እንጂ በዚያ መስፈርት መሄድ አንችልም ማለታቸውን በአስተርጓሚ ተናግረዋል። መንግስታዊ ባልሆኑ የአገር ውስጥ ድርጅቶች በሰብአዊ መብት ተሟጋቾችና ቡሩንዲ ውስጥ በሚገኙ ነጻ መገናኛ ብዙኃን ላይም አሉታዊ ተጽዕኖ ያለው የዲሞክራሲያዊ መድረኩ እየጠበበ መሄድ ለመጪው 2020 ምርጫ ጥሩ ምልክት አይደለም። እንደ አውሮፓውያን አቆጣጠር በ2015 በነበረው ምርጫ ፕሬዚዳንት ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ በማለታቸው የተቀሰቀሰው ፖለቲካዊ አመፅ ገና እልባት እንዳላገኘ የገለጸው ኮሚሽኑ የተቃዋሚ አባላት እየተዋከቡ፣ እየተሳደዱና ዛቻም እየደረሰባቸው መሆኑን አመልክቷል። ጄኔቫ ውስጥ በተባበሩት መንግስታት ድርጅት የቡሩንዲው አምባሳደር ሪኖቫ ታቡ ኮሚሽኑ ተአማኒነት የሌለው የተቃዋሚዎች አፈቀላጤ ነው በማለት ወቀሳ አሰምተው ሲያበቁ ተቃዋሚዎች ያነሱት ሮሮም ሐሰትና የፈጠራ ክስ ነው ብለዋል። የሰብዓዊ መብት ምክር ቤቱ ፕሬዝዳንት ግን እኒህን አምባሳደር አስጠንቅቀዋቸዋል። ግለሰቦች ላይ ካነጣጠረ ነቀፌታ ይቆጠቡና በጋራ ጉዳዮች ላይ ያትኩሩ በማለት አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሐሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት አራት 2011 ዓ ም ምሽት ፕሮግራም ነው። አሜሪካ የሚገኙ የቀይ ሽብር ተጎጂዎችን ይዘናል። እስከሚደክሙ ድረስ ከገደበደቡ በኋላ የጠየቁትን ትናገራለን ታንካለን የሚያስላል ዱላ ማለት ነው። በተለይ እኔን ያደረጉኝ ነገር እንደ በግ ነው አንጠልጠለው ከላይ ግርና ጅ ማለ ተክተው ኳሳሴ ውስጥ ከተው አስሩ የቄም የግሬን ጠፈር እስከሚወርቀ ድረስ ነው የቀጠቀጠ አቶ ዮሐንስ ታክልና ወይዘሮ ጤና አዳም ይልማን ነው የሰማችሁት በኢትዮጵያውያን በአሜሪካ ከአንድ የሕግ ባለሙያ ጋር አነጋግረናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ብሸፍቱ አቅራቢያ ከወደቀው ቦይንግ 737 ማክስ 8 ጅት አይሮፕላን አብራሪ ውስጥ የተገኘው የመረጃ ቋት ወይም ብላክ ቦክስ ለምርመራ ወደ ውጭ እንደሚላክ በትራንስፖርት ሚኒስቴር የአይሮፕላን አደጋ ምርመራ ዳይሬክተር ኮሎኔል አምድዬ አያሌው ለአሜሪካ ድምፅ ገለጹ። የማንበቢያ መጣሪያው የኢትዮጵያ አየር መንገድ ቢኖረውም ወደ ውጭ የሚላከው ጉዳዩን በነፃነት ለመመርመር እንደሆነ ዳይሬክተሩ ተናግረዋል ሙክታር ጀማል ነው ያነጋገራቸው አመሰግናለሁ ኮሎኔል አምድዬ አያሌው በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ እኔም አመሰግናለሁ ኮሎኔል በቅርብ የተገኘው የመረጃ ቋት ወይ ደግሞ ብላክ ቦክስ የሚባለው በተመለከተ አሁን ያለበት ደረጃ ምንድን ነው? ጉዳዩን ለመመርመር እና እውነታውን ለማወቅ ደግሞ የት ነው ማን ነው ማድረግ የሚችለው? እንደምታውቀው ይህ የመረጃ ቋት ብዙ ኢንፎርሜሽን የያዘ የአውሮፕላኑን ሁሉንም ፓራሜትር፣ የአውሮፕላኑን እንቅስቃሴ ሁሉ የሚመዘግብ በመሆኑ ይህ የመረጃ ቋት እዚህ ሀገር ውስጥ ለማንበብ ረቀቅ ያለ ሶፍትዌር ይፈልጋል። ራሱን የቻለ የራሱ ሶፍትዌር አለው። በዚህ ምክንያት ወደ ሌላ አቅም ወዳለው ሀገር ወስደን እናስመረምራለን። ብዙ ሀገሮች ይሄ ሶፍትዌር የላቸውም፣ በተለይ እንደዚህ እንደኛ ያሉ ሀገሮች የላቸውም። ኢትዮጵያ አየር መንገድ አላቸው፣ ግን አሁን እነሱ ኦፕሬተር ስለሆኑ፣ የአውሮፕላኑ ባለቤት ስለሆኑ፣ የምንመረምረው ደግሞ እኛ ስለሆን ወደ ሌላ ሀገር ወስደን ማስመርመር ስላለብን ግዴታ ወደ ውጭ እንድንወስድ እንገደዳለን። በምን ያህል ጊዜ ነው ሄዶ ተጠንቶ ይመለሳል ተብሎ በግምት የተቀመጠው? ይህን አሁን ልነግርህ አልችልም። ወደሚወሰድበት ሀገር ያለው አሰራር የራሳቸው አሰራር ስላላቸው ሳምንትም ቀናትም ልልህ አልችልም። ቢያንስ ከሳምንት ያላነሰ ይወስዳል ብዬ እገምታለሁ። የእኔን ግምት ነው የምነግርህ። በዛ በምንሰራበት ሀገር ላይ ሁኔታው ይወሰናል። ጉዞ መቼ ነው ማለት ነው አሁን ሊላክ ተዘጋጅቷል ወይ ተልኳል ሁሉ ነገር ተዘጋጅቷል ጉዞ መቼ እንደሆነ በመንግስት ደረጃ የተያዘ ነው መቼ እንደሆነም ገና አላወቅንም ኮሎኔል ምናልባት የመጨረሻ ጥያቄ የት ነው ይሄ ነገር ይታያል ተብሎ የታሰበው ከሀገር ደረጃ ማለት ነው አላወቅነውም እስካሁን ድረስ መንግስት በሚሰጠን መምጫ ምስር ወደዛ ሀገር እንድትወስዱ ተብሎ ሲታዘዝ ዘንድ እንሄዳለን ምናልባት የጠየቁ እንደ አሜሪካ አይነት ሀገሮች ጥያቄ ያቀረቡ አሉም ይባላል። ከዚህ አንጻር ያለት ሀሳብ አለ? በእርግጥ ብዙ ሀገሮች ይጠይቃሉ። ከራሳቸው ኢንተረስት ይሆናል ወይም እኛ ለመደገፍ ሊሆን ይችላል። ነገር ግን ለእኛ የሚመቸንን የተከሰተውን አደጋ ለመመርመር ሙሉ ኢንፎርሜሽን ይሰጠናል ብለን የሚያነብልን ሀገር በመንግስት ደረጃ የሚወሰንና እኛም ደግሞ ያንን ተከትለን የምንሄድ ይሆናል። በጣም ነው የማመሰግነው። ኮሎኔል አምድዬ አያሌው ፈንታ በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ፣ ይህን ቃለ መጠይቅ ስላደረጉ በአሜሪካ ድምፅ አድማጮችም በጣም አመሰግኑታለሁ። እሺ እኔም አመሰግናለሁ። ሙክታር አብሮን ይቆያል። ጀቱ ከቦሌ ዓለም አቀፍ አይሮፕላን ጣቢያ ተነስቶ በስድስት ደቂቃዎች ውስጥ ሲወድቅ በዐይኖቻቸው ያዩ ሰዎች ያዩትን ነግረውናል። ሙክታር ወደ ምሥራቅ ሸዋ ጊምቢቹ ወረዳ ሃማ ቁንጡሹሌ ቀበሌ ሄዶ እዚያው ነዋሪ የሆኑትን አቶ መልካ ገለቱን ዛሬ አነጋግሮ ነበር። አዊ ስመጣም ያው ቱሉ ፈራ ማርያም ቤተ ክርስቲያን በዛ ላይ ነው ያለፈው እዛም አልፎ ደግሞ የአበራ ጎበና ና የአቶ ዳዱ ቤት ላይ ነው ያለፈው። የአውሮፕላን ሲያልፍ በሰከንድ ነው ዚህ ሰው የተከሰከሰው ሰው ያለ ደምና በየሰዎች ምንም አላገኘንም። አጥንት ብቻ የተከሰቶች የተበታተነ ጨርቃ ጨርቅ የተቃጠለ ወረቀትና ምንም በቃ መልኩ የማይታወቅ ነገር ላይ ነው የደረሰነ ከመውደቁ በፊት እስቲ ላይ እያለ እንዴት ነበር የሚሆነው? የተለየ ባህሪ ምንድን ነው ያየው? ከሌሎች አውሮፕላን የተለየ ከአውሮፕላው ነገር የተቀየረው? ያው ሀይሉ በጣም ሀይለኛ፣ ከአውሮፕሎቹ መካከል እሱ በጣም ነው የቀየረው። ድምፁ ነው ድምፁ ሲቀይር፣ እንዲህ አውሮፕላን እንዴት ነው ድምፁ የቀየረው ብለን እኛም ዝም ብለን ቆመን ስናየው ዝም ብሎ ቀጣጥ ብሎ መጣ ና ከክልላችን ውስጥ ሳይወጣ ነው እዚህ ነገሩ የተከሰተው። ዝቅ ብሎ ነው የሚበረው፣ ከፍ ብሎ ነው የሚበረው፣ የሚበርበትን ደረጃ ሲያሳየን፣ አይ ዝቅ ብሎ ነው የሚበረው። በጣም ከፍታ የለውም፣ መሬት ላይ ነው በጣም በጣም። ደግሞ ሲበርም ትንሽ እያጎነበሰ ነው እየቀረቀረ ነው። ይሄ እንዴ አውሮፕላን ቆይ እንዴ ለመውረድ ፈልጎ ነው ወይንስ እንዴ ተዘልጾ፣ ቆይ እት ለማያልጥ ነው። በጣም ፓውሩን እንዴት እየጨመረ ሄደ፣ መሬት ላይ ዝቅተኛ እንዴት መጨመር ቻለ ብለን በጣም እኛም በጣም ስጋ ላይ ያኔ በጣም ነው ያስፈራን። እኛም ስናው አየን ነው እዚህ ወደቀ እኛም ደረስን። በቃ ምንም በቃ እኛም በድንጋጤ ምንም የምናወራው ነገር አጣብን። በቃ የምናወራው ነገር ነው ያጣነው። እዛ እኛም ቆምን። የምንሰበስበውን ያው ፖሊስ መጣና የሰበሰበውን ነገር ሁሉንም ተሰብሰበ። ወርጣጣቆችም ቶሎ ደረሱና ያለውን እቃ አከማቹ። በመጡበት ቤተሰብ እና ፌዴራሎች ያው ጠቅላይ ሚኒስትሩም መጥቶ በሄሊኮፍተሩ መጥቶ ጎብኝቶ ሄደዋል። በጣም አዛን በጣም አዛን ከራሳችን ጀምሮ በጣም በአገሪቷ ላይ በጣም በጣም ነው ራንዛኝ የሆነ ሁኔታ ነው ሳዛኝ ነው በጣም ተርን ለዘገባዎቹ አመሰግናለሁ። ክቡራትና ክቡራን አድማጮች፣ እስቲ ሌሎችም እንደዚሁ የምታካፍሉን ሀሳብ አስተያየት ካለ በመልእክት መስጫ ሳጥናችን ወይም በኢሜላችን ብታካፍሉን፣ ወይም ደውለን እናነጋግራችኋለን ስልክ ቁጥራችሁን ብትልኩልን በነገራችን ላይ አድማጮች በዛሬው ዕለት ከጠዋቱ አምስት ሰዓት ጀምሮ በአዲስ አበባው የአብራሪዎች ማኅበር ጽፈት ቤት ውስጥ የቦይንግ ሰባት ሰላሳ ሰባት ማክስ ኤይት ሰለባዎች በልዩ ልዩ ሥነ ሥርዓት መታሰባቸውን ሰምተናል። በተለይም የዋናው አብራሪ የካፕቴን ያሬድ ጌታቸውን ወላጅ አባት ዶክተር ጌታቸውን ጨምሮ ልዩ ልዩ ንግግሮችና ማስታወሻዎች ተሰምተዋል። በድጋሚ ለሁሉም ሰለባዎች ቤተሰቦች ሁሉ መጽናናትን እንመኛለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ በተጀመረው በኢትዮጵያ በተጀመረው ለውጥ እያጋጠሙ ያሉ ያላቸውን ፈተናዎችና በዜጎች ደህንነት ላይ አደጋና ስጋት ደቅነዋል ያላቸውን ወገኖች ጠቅሶ የአርበኞች ግንቦት ሰባት ንቅናቄ የስራ አፈጻጸም ኮሚቴ ዛሬ መግለጫ አውጥቷል። አሉላ ከበደ ማምሻውን የድርጅቱን የፖለቲካ ዘርፍ ኃላፊ አቶ ኤፍሬም ማዴቦን አነጋግሮ ዘገባ አጠናቅሯል። ቀጥሎ ይቀርባል። አቶ ኤፍሬም ማዴቦ፣ ድርጅታችሁ አርበኞች ግንቦት ሰባት የሰጠው መግለጫ በዛሬ ሁለት ይፋ ተደርጓል። ለዘላቂው የሚበጀን ለዘብተኛውን መንገድ ትተን ዋልታ ለረገጡ አጥፊ ጽንፈኞች አገራችንን እንዳናስረክብ እንጠንቀቅ የሚል በሀገሪቱ ያለውን የለውጥ ሂደትና እያጋጠሙ ያሉትን ፈተናዎች እንዲሁም ድርጅቱ ራሱን አክስሞ ከሌሎች ድርጅቶች ጋር በመዋሃድ በቅርቡ የሚፈጠረውን አዲስ ፓርቲ በተመለከተ እየተሰሩ ያሉትን ስራዎችም ለመገምገም አስቸኳይ ስብሰባ ማድረጉን ጠቅሳችሁ ነው። ይህን ባለአምስት ገጾች ዝርዝር መግለጫ ያወጣችሁት እስኪ በቅድሚያ የመግለጫውን ይዘት ባጭሩ ያስረዱን። አመሰግናለሁ አሉላ። መግለጫውን ስናወጣ ይህ የለውጥ ቡድን የሽግግር ሂደት ከጀመረ ጀምሮ የተለያዩ ነገሮች ኢትዮጵያ ውስጥ ሲከሰቱ እናያለን እና እነዚህ የተለያዩ ነገሮች እየተጠረቃቀሙ እየተጠረቃቀሙ እና የተለያየ ተዋናያን እየተጫወታቸው አንዳንዴ ለራሱ ጥቅም ስል የሚገናኝ ተባባኝ፣ አንዳንዴ በሩቁም፣ አንዳንዴ የተግባባ፣ አንዳንዴ ደግሞ ለራሱ ጥቅም ስል ብቻ አንድ ላይ የሆነ ሀገሪቷን የኢትዮጵያ ሕዝብ የሚፈልገው ለውጥ አቅጣጫውን እንዲለውጥ ከፍተኛ ሚና የተጫወቱ እንደሆነ ያስተዋል ነው። በአንድ በኩል ለለውጡ አልታዘዝም ብሎ ትግራይ ክልል ውስጥ የከተበ አንድ ኃይል አለ። ይሄ ኃይል የጦርነት አዋጅን እያወጀ ነው። ይሄ አንድ ሀገሪቱን ከፍተኛ ችግር ላይ ከጣሏት አንዱ ይሄ ነው። በሌላ በኩል ደግሞ ይሄ ለውጥ ይህንን ለውጥ እኛ በፈለግነው መንገድ ነው እንጂ የሚሄደው ሌሎቻችሁ ቢያሻችሁ ተከተሉ፣ ካለዚያ ግን እኛ ባለው መንገድ የማትሄዱ ከሆነ የራሳችሁ ጉዳይ የሚል ራሱን የቻለ አፍሲ የሆነ አክራሪ ቡድንም በዚህ የለውጥ ሂደት ውስጥ የተፈጠረ መስሎ ታይቶናል። ሌላው ደግሞ ኦፍኮርስ ባለፉት ሀያ ሰባት አመታት ውስጥ የተጠቀመ ሀይል አለ ይህ የተጠቀመ ኃይል ደግሞ ራሱን በቻለ መንገድ ወይ ይህ ጥቅሙ እንዳይጠፋበት ካልዛም ደግሞ ባለፉት ሀያ ሰባት አመታት የሰራቸው የተለያዩ ወንጀሎች አሉ። በዛ ወንጀል ብትጠየቃለሁ በዚህ ይሄ እየጠፋ ያለ ስርዓት እንዳይጠፋ ይፈልግ ስርዓት አለ እና እነዚህ ሶስት ስርዓቶች እየተጋገዙ የደከሙ ሲመስሉ አዲስ አጀንዳ ለህብረተሰቡ እየሰጡ የለውጥ ሂደቱን ለማስተናከል በራሳቸው መንገድ እየፈጠሩ ያሉትን የተለያዩ ነገሮች አይተናል። ለምሳሌ ባለፈው ሳር ዘርና ክልል መንግስት ያወጣው መግለጫ ብታይ የዚህ አሁን ያልኳቸው የአንዱ ስራ ውጤት ነው። ምንድን ያለው በአዲስ አበባ አካባቢ የሚሰሩ ቤቶች መከፋፈል መቆም አለበት። ይሄ ገና ውሳኔ ማግኘት አለበት። ዛሬ ያለ ቤቶች የተሰሩት ቆይተዋል። ቤቶች የተሰሩ ቤቶችን የሰራው ደግሞ ለአሁን አንጠፍጥፎ አስር አስራ አምስት አመት ቆጥቦ የተቸገረ ህዝብ የሰራው ቤት ነው። ይህንም በዚህ አይነትን ትልቅ ችግር በሌላ አቅጣጫ እንደማየትና ማህበራዊ ፍት መልሶች ከመፈለግ ይልቅ በራሳቸው መንገድ አንዳንዴ ትዊተር ላይ ያሉ ሰዎችን አንዳንዴ ማህበራዊ ሚዲያ ላይ ያሉ ሰዎችን ከሚሰጧቸው ሂድ በለው አቅጣጫ ይህንን አይነትን አውጥተዋል። ይሄ ሲወጣ ኢትዮጵያ ስላለ በአዲስ አበባም ሆነ ክፍለ ሀገርም ሆነ በተለያየ ቦታ የወጣውን የህዝብ ስሜት አይቻለን። እነዚህ አይነት ነገሮች የሀገራችንን የለውጥ አቅጣጫ እየቀየሩት ነው ብለን እናምናለን እና ይሄ በመቀየር ላይ ያለው አቅጣጫ ሁለት ጊዜ ያገኘነውን እድል አብራዚ ስሳ ስድስት ና ሰማኒያ ሶስት ለሶስተኛ ጊዜ አግኝተን ሊቀሙን ና ይህን ሀገር ሄዲ እንደ ሀገር የመቀጠላችንን ል እድል ሊያቆሙትን ስለሚችሉ በአጠቃላይ ያለን ይሄ አንድ ብቻ እድል ነው እና ይሄ ነገር እንዳይቀማ አንድ ሆነን እንስራ። ይሄ ዋልታ የረገጡ ሀይሎች በሚሰጡት አጀንዳ አንመራ። አንድ ነገር በገነፈልና ትናንሽ ነገሮች በተነዱ ቁጥር ለእነዚህ ትናንሽ ፍንዳታዎች ከመጮህና ለእነሱ መርስ ከመስጠት እስኪ ዋና ዋናዎቹን ቅድም የጠቀስኳቸውን ትልቆቹ ነገሯችንን ችግሮች አብረን እንስታ የሚል መልካም። አቶ ኤፍሬም ድርጅታችሁ በዚሁ መግለጫው በአሁኑ ወቅት ተፈጥሯል ስላለው የፍርሃት ድባብ እንዲሁም ልንወረር ነው የሚል ጭንቀት የተፈጠረባቸውን ወጣቶች ገልጾ በየከተማው ያሉ ይላቸዋል ይህ ሁኔታ ሊፈጥር የሚችለውን ራስን የመከላከልና በደመነፍስ ጭምር ሊፈጸም የሚችል ምላሽ ትሉታላችሁ በዝርዝር ያነሳል። እንዲሁም በመገናኛ ብዙኃን የሚታዩ ጦርነቶች ችላል አገር በውጥረት ላይ ያለች ይመስላል። ከመግለጫችሁ መንፈስ መረዳት እንደሚቻለው ለዘላቂ የሚበጀንን ለዘ ተኛ መንገድ ትተን ጽንፍ ቤዳ አቅጣጫ አንከተል የሚለውን ለማሳካት ምንድን ነው በተጨባጭ እንደ መፍትሄ መደረግ አለበት የምትሉት? ማን ነው እስ ያን አስፈጻሚው? ባጭሩ ወደ አገሩ ሲገባ ጀምሮ በግልጽ እንዳስቀመጥ ነው ይህ ኢትዮጵያ ውስጥ አሁን በሂደት ላይ ያለውን ለውጥ አንድ ኃይል ብቻ እንደፈለገ የሚዘውረው ነው። ሰው የተለያዩ የፖለቲካ ባለድርሻዎች አንድ ላይ ሆነው ከነሱም ባሻገር የሀገሪቱ ልቃን የተለያዩ ግባቶችን በማድረግ አንድ ላይ ተሰባስበን የምናራምደው ግቡ ድረስ የምንወስደው ለውጥ ነው እንጂ ለአንድ አካል ብቻ የተሰጠ አካል አለ በእርግጥ የኢትዮጵያ መንግስት በዚህ ላይ ከፍተኛውን ድርሻ ይጫወታል። አገሪቱን በመረጋጋትና ትልል ዋን አጣጫዎቹ በተባለው መንገድ እንዲሄዱ የራሱ ይጫወታል። ግን የተለያዩ ኃይሎች አሉ። አሁን እነዚህ የተለያዩ ኃይሎች ራሳቸው ህምፍ በረገጡ ኃይሎች እየተመሩ ቅድም ሶሻል አብራዊ ሜዲያ ያልፈው አብራዊ ሜዲያ በሚረጩ በተለያየ መልክ የሚቀርቡ መረጃዎችን እንዳሉ በመቀበል የራሳቸውን አጣጫ በመያዝ መብረድ ያለባቸውን ነገሮች ወይ ሁኔታዎች ጭራሽ እሳት እያደረግናቸው ነው። እሳት በሆኑ ቁጥር ደግሞ የሚመቸው ሀይል አለ። እንደውም መጠቃቀሉ እንዲቀጥል ያደርገዋል። ያ ለሁላችንም ማይረጅ። ለዚህ ነው ጫፍ ከረገጡ ሀይሎች ርቀን የሚጠቅመን ሀገራችንን በአንድ ላይ ሆነን መምራት ነውና፣ እስኪ እነሱ የሚሰጡንን አጀንዳ ከማራመድና ከማጮህ ይልቅ እስኪ እኛ ቁጭ ብለን ለህዝብም መነሱም አጀንዳ ያነሳቸው የሚል ነው። መልካም አቶ ኤፍሬም ማዴቦ አርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊ በዛሬው እለት ይፋ ያደረጋችሁትን ስራ አስፈጻሚ የወጣውን መግለጫ አስመልክቶ ለሰጡኝ አስተያየት አመሰግናለሁ። እግዚአብሔር ይስጥ። ሌላው ነው አድማጮች የአርበኞች ግንቦት ሰባት ስራ አስፈጻሚ ኮሚቴ ዋልታ የረገጡ አጥፊ ጽንፈኞች ሲል በመግለጫው ተጠያቂ ያደረጋቸውን ቡድኖች ምላሽ በተከታይ ፕሮግራማችን ለማቅረብ ጥረት እናደርጋለን። በሐዋሳ ከተማና ሲዳማ ዞን ከዛሬ ጠዋት ጀምሮ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተዘግተው ዋሉ። መስሪያ ቤቶቹ ተዘግተው የዋሉት ኤጄቶ በመባል የሚጠራው የሲዳማ ወጣቶች የማህበራዊ ሚዲያ ለሶስት ቀናት ስራ ማቆም አድማ ማወጁን ተከትሎ ነው። ወጣቶች ዛሬ ጠዋት በስራ ገበታቸው የተገኙ ወጣቶች ቢሯቸውን ለቀው እንዲወጡና እንዲዘጉ እንዳስገደዷቸው ለቪኦኤ አስተያየት ሰጪዎች ተናግረዋል። የመንግስት አካላት በዚህ ዙሪያ ሀሳብ እንዲሰጡ ያደረግነው ጥረት አልተሳካም። ዛሬ በአዋሳ ከተማና በስዳማ ዞን ጠዋት ጀምሮ መንግስታዊና መንግስታዊ ድርጅቶች ተዘግተው ውለዋል። እነዚህ መስሪያ ቤቶች ተዘግተው የዋሉት ኤጀቶ በሚባል የሚጠራው የስዳማ ወጣቶች የክልልነት ጥያቄያችን አልተመለሰም፣ የውሳኔ ህዝብም ቀን በውል አልተገለጸም የሚለውን ጥያቄ ተከትሎ በማህበራዊ ሚዲያ ለሶስት ቀናት ስራ የማቆም አድማ ማወጃቸውን ተከትሎ ነው። የአዋሳ ዩኒቨርሲቲ፣ የመንግስትና የግል ኮሌጆች፣ በከተማውና በዞኑ የሚገኙ አጠቃላይ ትምህርት ቤቶች ተዘግተው ውለዋል። ስራ የማስቆም አላማ የስዳማ ጥያቄ ለመቀልበስ የሚደረገውን ጥረት ለመቃወም መሆኑን የስዳማ ነፃነትና መብት አክቲቪስት ወጣት ታሪኩን ልማ ተናግሯል። ህገ መንግስታዊ የሲዳማ ህዝብ ጥያቄ ህጉን ተከትሎ ፍጻሜ እንዲያገኝ የሚጠይቅ ትግል ነው ሲደረግ የነበረው። በዛሬው ቀን የህዝቡ በመንግስት ላይ ያለውን ጥንጣሬና መንግስት በተለይም ደቡብ ክልል መሪ ድርጅት የሆነ ደኢህዴን የሲዳማን ህዝብ ጥያቄ ለመጥለፍና ለመቀልበስ በህቡዕ መልኩ የተደራጀ ነው የሚል ስጋት ስላለ የስራ ማቆም አድማ ተደርጓል ማለት ነው። ቀጥሎ ጥያቄው የማይመለስ ከሆነ እና የሪፈረንደም ቀን ተደግሮ ሲዳማ ላለፉት በርካታ ዘመናት ዋጋ ሲከፍልለት የነበረው ጥያቄ ከግብ የማይደርስ ከሆነ ይሄ ሰላማዊ ትግል ወይም አድማም ሆነ በሌላ መልኩ ትግሉ ይቀጥላል። በዚህ ሂደት ውስጥ የኤጄቶ ወጣቶች ስራ የገቡ አካላትን በጉልበት ሄደው ከቢሮ እንዲወጡ ዩኒቨርሲቲ ድረስ አድርገዋል፣ የሚል መረጃ ነግረውኛል። ከህግ አኳያ እንዴት ታየዋል? አንተ ለነጻነት የምትታገል አክቲቪስት ነ በዛሬው ቀን የተደረገውን ትግል ለማጥልሸትና አቅጣጫውን ለማሳት ሙከራ አድርገዋል። በፈቃደኝነት ላይ የተመሰረተ ነው፣ የስራ ማቆም አድማው በዛ ደረጃ የተደረገ ነው እንጂ በግዴታ የተደረገ የለም። ኖሮም ከሆነ በግዴታ ሀይል ለመጠቀም እንቅስቃሴ ያደረጉ ሀይሎች የእጀቱን ትግል ለማስመጣት ኃላፊነትና እጀቱቅ አስቀምጦ ባጫ ተንቀሳቅሰው ትግሉ በማይፈልግበት ሁኔታ እንዲስተጓጎል ለመፈለግ ፍላጎት ያላቸው ሀይሎች ናቸው እንጂ በጣም ሰላማዊ በሆነ መልኩና በፍቃደኝነት ላይ የተመሰረተ የስራ ማቆም አድማ ነው ለማድረግ የተሞከረው። አንዳንድ አካባቢ ጎማ የማቃጠል የተወሰነ እሳት ቢሆንም መንገድ የመዝጋት አዝማሚያዎችም ታይተዋል። ይሄ ከምንድን ነው የመነጨው? በዋናነት ይሄንን አፈጻጸሙን የሚከታተሉ ወጣቶች በተለያዩ አካባቢዎች ላይ ቅኝት ሊያደርጉ ይችላሉ። ይሄንን በሚያደርጉበት ዝም ብለው የሚሄዱ ወጣቶችን በመያዝ በማስር የጸጥታ ኃይሎች ህዝቡን ወደ ቁጣ፣ ወጣቱን በተለይ ወደ ቁጣ ለማስገባት ሞክረዋል። ወጣቶች ተሰብስበውም ሲመክሩ ለመበተን ተሞክረዋል። በዚህም የተወሰኑ ሰዎች ተጎድተዋል። ይህ በዚህ ድዴት የተነሳ ይህንን ሰላማዊውን የስራ ማቆም እንቅስቃሴ አቅጣጫ ለማስራት ተሰርቷል ማለት ነው። የደህንነት ስጋት ስላለብኝ ስሜ በሚዲያ እንዲገለጽ አልፈልግም ያሉት በሐዋሳ ዩኒቨርሲቲ መምህር የሆኑትና አስተያየታቸውን ለቮይስ ኦፍ አሜሪካ የሰጡት ጠዋት ከቢሯቸው መጥተው ወጣቶች እንዳስወጧቸው ተናግሯል። በስራቸው ላይ ተጽዕኖ ማሳደሩም ተናግረው የዩኒቨርሲቲው አስተዳደር ቢሮዎችም ዝግ እንደነበሩ ገልጸዋል። እየገባሁ ነበረ ቢሮ ገብቼ ኮምፒተሮች የሆኑ ተማሪዎች እና ልጆች መተው በረዝጋ ነው ያሉት፣ ዛሬ ዝግ ነው በረዝጋ አሉኝ እዛ፣ እሺ ብዬ ነው የወጣሁት ወደ

በአታከል ፔንደንስ ነበራቸውም ሚቪት መኪናውን ከውጭ ሞተሩን መኪናውን ለይተው ይቆጣጠሩ ነበረ። በወጣ ስነስቶ ባይል መኪና ቆይተው የማኪና ማቃጠል እንትን ሁሉ እንደ አዝማሚያ እንዳላቸው ይሰማ ነበር። ማስተዳደር ቢሮም አልነበሩም። አስተዳደር ሰዎች ወልረዲ ዘግተዋል። እንግዲህ አስተዳደሩም ትብብራ ነው ማለት ነው። መስራት የነበረብኝን ተማሪዎችን እዘጋጅ የነበረውን ዝግጅት ትቼ ቤት ኔዋል ዋትና የስ እስከምን ድረስ ነው ቢሮ የውጣ ማን በፈለገው ሰዓት ማንም ውጣ የሚለኝ ከሆነ ወያሳየኝ ነገር የለውም። ምን ወደፊት ምን ዋስትናለኝ የሚለው ትንሽ እንትን ውስጥ ከቶኛል። ሌላ ስማቸው እንዲገለጽ ያልወድሩ የከተማ ነዋሪ አንዳንድ የንግድ ስፍራዎች ተዘግተው መዋላቸውን ጠቅሰው የሰው እንቅስቃሴ ከወትሮው የተገደ መሆኑን ገልጿዋል። እንግዲህ በር ማዘጋት የተለያዩ ድርጅቶችን ባንክም አዘግቶ ነበሩ። መከላከያ ሰራዊት መጥቶ አስከፍቶ ባንክ አገልግሎት ሰጥና ባለው ወደላይ ወደ አለሞዳና አቶቴም ባለው አካባቢ ጸጥታ አኳያ የአካባቢው ነዋሪው በፍርሃት በሙሉ የንግድ ድርጅቶች ተዘግቶ ነው የዋለው። ወደዚህ ደግሞ ዋን ነባር ከተማ የሚባለው ው አገልግሎት ሽስጠ ነው የዋለው ማለት ነው። ወደዚህ ወደ አላሙራ ትምህርት ቤት ና ወደ ዶሮ እርባታ አካባቢ መንገድ ላይ ጎማ በማቃጠል ና በቡድኑ በመሆን መንገድ በመዝጋት ረብሻ ሰው ንብረት ምናምን ባይነኩም የሆኑ ሁከቶች ነበሩ። ከዛ መከላከያ ሰራዊት ደርሶ በትኖ አካባቢውን ነጻርጓል። በከተማው አንዳንድ ቦታ ለይቶ ያልተከፈቱ የንግድ ተቋማት ቢኖሩም የነዋሪዎች እንቅስቃሴ እንደ ወትሮ ባይሆንም አልተቋረጠም። በተጨማሪም የንግድ ቤቶችና የገበያ ስፍራዎችም ስራቸውን ሲሰሩ ደሰነበቱት። ወጣቶች ስራ የማስቆም አድማ እንደሚያደርጉ ከሁለት ቀናት በፊት በማህበራዊ ሚዲያ ቢያውጁም፣ ይህንም በተመለከተ ከክልሉ ከዞን ሞኔ ከሀዋሳ ከተማ የመንግስት አካል የተሰጠ መግለጫ የለም። ዛሬ የተካሄደውን የስራ ማስቆም አድማ ተከትሎ የመንግስት አካላት በዚህ ዙሪያ ሀሳብ እንዲሰጡ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሀዋሳም። አመሰግናለሁ ዮናታን ለዘገባው። ተከታዩ ዘገባ ወደ ምስራቅ ኢትዮጵያ ይወስደናል። የድሬዳዋ አስተዳደር ምክር ቤት የከፍተኛ አመራር አባላት ለውጥ አድርጓል። ዛሬ የአስተዳደሩ ምክር ቤት አፈ ጉባኤ፣ ከንቲባ፣ ምክትል ከንቲባና ሌሎች አራት የካቢኔ ሹመቶች ላይ ነው ለውጡ የተደረገው ከወር በፊት በድሬዳዋ የተካሄደውን ተቃውሞ ተከትሎ የኢህአደግ ምክር ቤት ስራ አስፈጻሚ ኮሚቴ አባላት የሆኑት አቶ ተፈራ ደርበው እና አቶ መለስ ዓለም በመሩት መድረክ የከፍተኛ አመራሩ አባላት የተገመገሙ ሲሆን የዛሬው የአመራር ለውጥም ያንኑ ተከትሎ እየመጣ እንደሆነ ተገልጿል። አዲስ ቸኮል ከድሬዳዋ ተጨማሪ አለው። የድሬዳዋ አስተዳደር ምክር ቤት በሁለተኛ የስራ ዘመኑ ባካሄደው አምስተኛ አስቸኳይ ጉባኤ ድሬዳዋን ለሶስት ዓመት ተኩል በከንቲባነት የመሩት አቶ ኢብራሂም ውስማን ድርጅታቸው ኢሶዴፓ ለሌላ ተልእኮ ስለሚፈልጋቸው መልቀቂያቸው እንዲቀበል ያቀረቡትን ጥያቄ ተቀብሎ በምትካቸው አቶ ማህዲ ጊሬን በከንቲባ ማረግ ምክትል ከንቲባ ሆነው እንዲሰሩ ሾማቸዋል። የቀድሞ ከንቲባ ኢብራሂም ውስማን በእርሳቸው አመራርነት ዘመን ሀገሪቱ ብሎ ማስተዳደሩ አለመረጋጋቱ ስለነበሩና ብዙ ትኩረታቸው ጸጥታ ማስከበር ላይ ስላተኮረ ለከተማቸው የሚመኙትን ያህል ልማት አልሰራውም ብለዋል። ይሁንና በእርሳቸው አመራርነት ዘመን የኢንዱስትሪ ማዕከል ግንባታ መጠናቀቁን የምድር ባቡር ግንባታ መገንባቱና ሌሎች ስራዎች መሰራታቸውን ገልጸዋል። የአብዲ መሐመድ ኡመር ወይም አብዲሌ መዋቅር እንዲፈርስና አሁን የተጀመረው ሀገራዊ ለውጥ እውን እንዲሆን ያበረከቱትን አስተዋጽኦ ጠቅሰዋል። አዲስ የተሾሙት ከንቲባ ማህዲ ጊሬ ሮብሌ የመጀመሪያ ና ሁለተኛ ዲግሪያቸውን በፖለቲካ ሳይንስ ና ዓለም አቀፍ ግንኙነት እንዳገኙ የተነገረ ሲሆን በጅጅጋ ዩኒቨርሲቲ በተለያዩ አመራር ነት እርከኖች በሶማሌ ክልል የቴክኒክና ሙያ ቢሮ ኃላፊነት በሴቶች ጉዳይ ሚኒስትር አማካሪነት በሽንሌ ወረዳ ምክትል አስተዳዳሪነት ና በኢሶዴፓ ውስጥም በኃላፊነት መስራታቸው ተገልጿል። የድሬዳዋ አስተዳደር ምክር ቤት አባል ባለመሆናቸው በከንቲባ ማዕረግ ምክትል ከንቲባ ሆነው የተሾሙት አቶ ማህዲ ጊሬ የሕዝቦችን አብሮነትና ሰላም፣ የወጣት ስራ አጥነት፣ እንዲሁም ልማትና መልካም አስተዳደር የትኩረት ነጥቦቻቸው እንደሚሆኑ አስታውቀዋል። በሌላ በኩል በቅርቡ አፈ ጉባኤ ሆነው የተሾሙትና በወጣቶች ተወዳጅ እንደሆኑ የሚነገርላቸው አቶ ከድር ጀዋር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ሆነው ሲሾሙ የእርሳቸውን የአፈ ጉባኤነት ሹመት ደግሞ የቀድሞ ምክትል ከንቲባና ንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የነበሩት አቶ አብደላ አህመድ ተረክበዋል። አቶ አብደላ ከዚህ በፊትም በርከት ላሉ ዓመታት በአፈ ጉባኤነትና ምክትል አፈ ጉባኤነት ሰርተዋል። አቶ ማህዲ ከምክትላቸው ባሻገር ሌሎች አራት የካቢኔ አባሎቻቸውንም ቀይረዋል። ሆኖም ሁሉም ተሿሚዎች ከአንድ ተቋም ወደ ሌላ ተቋም የተዘዋወሩ ናቸው። በድሬዳዋ የአርባ አርባ ሀያ ቀመርን በመቃወም የሚንቀሳቀሰው ሳተናው የድሬዳዋ ወጣቶች ህብረት አባል የሆነ ወጣት ወንዶሰን ኪዳኔ ግን በግል የአቶ ከድር ጀዋሪ ሹመት ቢደግፍም ነባሩ ቀመር እንዲቀጥል በመደረጉ ግን በሹምሽሩ ለውጥ ይመጣል ብሎ እንዳያምን እንዳደረገው ይናገራል። ህዝብ ውሳኔ አይደለም። ይሄ አርባ አርባ ሀያ ውሳኔው የፖለቲካ ውሳኔ ነው። ዛሬም ነገም ማንም ቢቀየር ምን እንዲል አርባ አርባ ሀያ እስካልተነሳልን ድረስ እኛ ሰላም አናገኝም። ምክንያቱም በአርባ አርባ ሀያ ቀመር ነው ሁላችንም እያገለለን ያለ ነው። ድሬዳዋ ድሬዳዋ እንዲትን ስሜት ሳይሰማል ጫት ቃሚ መጠጥ ጠጪ ተስፋ የቆረጠው ትውልድ የተፈጠረው ይሄ ቀመር ከመጣ ጊዜ ገ ስለዚህ አሁን የተደረገው ለውጦች እኔ በራሴ በኩል ሙሉ ለሙሉ ምንም አይነት ለውጥ ያመጣል ብዬ አልገምትም። ምንም አያመጣም። ያየውን ነገር የሚል ለምክ ምክንያቱም እኛ ሰዎች ይቀየሩልን ሳይሆን በዋነኝነት ሀሳባችን አርባ አርባ ሀያ ይብረን። በግለሰብ ደረጃ አሁን ከድርን በጣም የምንወደው ልጅ ነው፣ ጥሩ ልጅ ነው። ብዙ ስራዎች ይጠብቁታል። ምክትል ከንቲባ ነው። እንግዲህ ምክትል ከንቲባና ንግድ ኢንዱስትሪ ነው አለ ቢሮ ኃላፊ ነው። ስለዚህ በጣም ስራ ይጠብቀዋል። ድሮም የምንወደው ልጅ ነው። አንዱ ልጅ አስጠግቶልናል። ግን በዋነኝነት ቦታ ጥያቄ ስለሆነ ነው። አሁን ትልቁ ችግራችን ከወር በፊት በከተማው የተነሳውን ተቃውሞ ተከትሎ ከፍተኛ አመራሩ የጠቅላይ ሚኒስትሩ አማካሪ በሆኑት አቶ ተፈራ ደርበውና አቶ መለስ አለም መሪነት ግምገማ ያካሄዱ ሲሆን የአመራር ለውጡም የግምገማ ውጤት እንደሆነ ነው የሚነገረው። ምክር ቤቱ ባለፈው በከተማው የተነሳውን ተቃውሞ ተከትሎ ከጸጥታ ከፖለቲካ አመራር እንዲሁም ከልማትና መልካም አስተዳደር አንጻር ሊሻሻሉ ይገባቸዋል ተብለው ከወር በፊት በተለዩ ጉዳዮች ዙሪያ የተከናወኑ ተግባራትንም በቀድሞ ከንቲባ ኢብራሂም ውስማን ቀርበው ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን አመሰግናለሁ ለዘገባው። ሰበር ዜና አለን። የተከበራቸው አድማጮች ዩናይትድ ስቴትስ ቦይንግ 737 ማክስ ኤት ጄቶች ሁሉ ከአየር ላይ እንዲወርዱ አዘዘች። ጄቶቹ እንዲታገዱ ያዘዙት ፕሬዚደንት ዶናልድ ትራምፕ ናቸው። ለምን ያህል ጊዜ እንደሚታገዱ ለጊዜው አልተገለጸም። ዝርዝር መረጃ እንዳገኘን እንመለሳለን። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ20 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ ቅንብራችን እናልፋለን። የቢሾፍቱ አደጋና የመረጃ መዝጋቢው ቋት ጉዳይ ባለፈው እሁድ ወድቆ 157 ተሳፋሪዎቹ በሙሉ ካለቁበት አይሮፕላን የተገኘውን ዝርዝር የበረራ መረጃና ድምፅ መቅረጫ መሳሪያ ለምርመራ ወደ ውጭ ሀገር እንደምትልክ ኢትዮጵያ አስታውቃለች። ግብፅ፣ ካዛክስታንና ቪየትናም ቦይንግ 737 ማክስ 8 ጄቶች በአየር ክልላቸው ላይ እንዳይበሩ ዛሬ አግደዋል። የአውሮፓ ህብረት፣ ቻይና እና ህንድ ቀደም ሲል ተመሳሳይ እርምጃ መውሰዳቸው ይታወቃል። በኒውዮርክ ታይምስ ጋዜጣ ዛሬ ሰፋ ያለ ዘገባ ይዞ ወጥቷል። ዝርዝሩን ሰለሞን ክፍሌ ያቀርበዋል። በኒውዮርክ ታይምስ ጋዜጣ የኢትዮጵያ አየር መንገድ ቃል አቀባይ አቶ አስራት በጋሻውን ጠቅሶ እንደዘገበው ኢትዮጵያ ይህን ከወደቀው አውሮፕላን የተገኘ ዝርዝር የበረራ መረጃና ድምፅ መቅረጫ መሳሪያ ወደ ውጭ ሀገር የምትልከው በምርመራው ሂደት እንዲያግዝ ነው። የትኛው ሀገር እንደሆነ ግን በይፋ አልተገለጸም። መርማሪዎች የዚህን ብላክ ቦክስ እየተባለ የሚጠራ መሳሪያ መገኘት የአደጋውን ምክንያት ለማወቅ እጅግ ጠቃሚና ወሳኝነት አለው ብለው ያምናሉ። የኢትዮጵያ አየር መንገድን ቃል አቀባይ አቶ አስራት በጋሻውን አሁን ከመሸ በስልክ አግኝቻቸው ነበር። እንደምናመሹ አቶ አስራት ጤና ይስጥልኝ። እንደምናላችሁ፣ አድማጮችም እንደምናሰነበታችሁ። መቼ ነው ይሄ ብላክ ባክስ የሚባለው መሳሪያ የተገኘው? ብላክ ቦክስ የሚባለው በአይሮፕላኑ ውስጥ ያለው በጣም ጠቃሚ መሳሪያ የተገኘው ሰኞ እለት ከጠዋቱ አምስት ሰዓት ከአርባ ደቂቃ በኢትዮጵያ አቆጣጠር አካባቢ ነው። እናንተ መመርመሪያው መሳሪያ ስለሌላችሁ ብላክ ቦክሱን በአፋጣኝ ወደ ውጭ አላካችሁም፣ አዘግይታችኋል ተብላችኋል። ለዚህ ወቀሳ ምን ይላሉ? እኛ እንደ አየር መንገድ እና ሌላ በኩል ደግሞ እንደ ተመርማሪ አካል አፋጣኝ ውሳኔ ለመስጠት የአየር መንገዱ ብቸኛ ውሳኔ ሰጪ አካል አይደለም እና ኢትዮጵያ አየር መንገድ በዚህ ጉዳይ ላይ በቀጥታ ስለማይመለከተው ከሌሎች አካላት ጋር በተለይም አክሲደንት ኢንቨስቲጌሽን ቢሮ ይሄ የአደጋ መርማሪ ቢሮ ተቋቁሟል። ከእነሱ ጋራ ህብረት ነው የሚደረገው። የኢትዮጵያ አየር መንገድም ይሄንን ብላክ ቦክስ በይዞታው ስር አይደለም። ይህ በአሁኑ ሰዓት በመርማሪ እጅ የሚገኝ ሲሆን ከመርማሪው ጋር በሚደረግ ንግግርና ኢትዮጵያ አየር መንገድ ዋና ስራ አስፈጻሚና ሌሎች አባላት በሚወስኑት የመጨረሻ ውሳኔ መሰረት ወደ ውጭ ሀገር በአስቸኳይ ይጓጓዛል። መቼና ወደ የትኛው ሀገር የምትልኩ ይመስላችኋል? በምን ያህል ፍጥነት? እጃችን ላይ አማራጭ አገሮች አሉ። የተሻለ አቅም ያላቸውን አገራት አንዱን በዛሬው ምሽት ወይም በነገው ጠዋት ላይ ይወሰናል። ነገር ግን የምንልከው ወደ አውሮፓ አህጉር ይሆናል። ከወዲሁ የተገኙ ሌሎች ፍንጮች አሏችሁ? ለአደጋው ምክንያት ሊሆኑ ይችላሉ የሚባሉ እንዲህ ብሎ ለመናገር አሁን መላምት ብቻ ነው የሚሆነው። ስለዚህ እንዲህ ማለትም አይገባም። አደጋው የተከሰተበትን ምክንያትና የአደጋውን መንስኤ የሚያጣራ የአደጋ መርማሪ ኮሚቴ ተቋቁሟል። ይህ ኮሚቴ ከአሜሪካኑ ቦይንግ አሜሪካ ከሰራው አገር ኤፍ ኤ እና የደህንነት አጣሪ መስሪያ ቤት ጋር እንዲሁም ከኢትዮጵያ መንግስት የትራንስፖርት ሚኒስቴር እንዲሁም ሲቪል አቬሽን ጋር የተወጣጣ ኮሚቴ ስላለ ያ በሚያወጣው ሪፖርት እንጂ ምንም አይነት መላምት መናገር መናገር አልፈልግም። ናት ዩናይትድ ስቴትስ ግን ማክሰየት አውሮፕላኖችን አሁንም እያበረረች ነው። በዚህ ላይ ይተቹ እና አበቃለሁ። እንግዲህ አገራት የሚከተሏቸው የራሳቸው አሰራር አለ። የኢትዮጵያ አየር መንገድ በተለይ ለደንበኞቹ በሚሰጠው ከፍተኛ የደህንነት ዋስትናና ለደህንነት የሚያደርገውን ጥንቃቄ ተከትሎ የተወሰደ እርምጃ እንጂ ከአሜሪካ መንግስት ጋር ወይም ከአሜሪካ በሚገኘው ከቦይንግ ካምፓኒ ጋር በተለየ መንፈስ አይደለም። ስለዚህ የኢትዮጵያ አየር መንገድ የወሰደው እርምጃ ለተናጠል፣ ለደህንነትና ለጥንቃቄ ሲባል ብቻ ነው። አቶ አስራት በጋሻው የኢትዮጵያ አየር መንገድ ቃል አቀባይ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እናንተም በርቱ። ወደ ኒውዮርክ ታይምሱ ጋዜጣ ዘገባ ልመለስ። እዚህ በዩናይትድ ስቴትስ ቦይንግ 737 ማክስ ማክሰይት አውሮፕላኖችን ያበረሩ ሁለት ፓይለቶች ባለፈው ህዳር የአውሮፕላኖቻቸው አፍንጫ ድንገት ቁልቁል ወደ መሬት ተዘቅዝቆ እንደሚበር ያ የሆነውም ከኦቶ ፓይለቱ ጋር በተያያዘ መሆኑን አመልክተው ሪፖርት አቅርበዋል። በፌዴራሉ መንግስት የአደጋ ሪፖርት ማስፈሪያ መዝገብ መሰረት እነዚህ የአሜሪካ አየር መንገድ ፓይለቶች የገጠሟቸው ችግሮች ቀደም ሲል ህዳር ውስጥ ከተከሰከሰውና አንድ መቶ ሰማንያ ዘጠኝ ተሳፋሪዎቹ በሙሉ ካለቁበት የኢንዶኔዥያው አየር መንገድ ላየን ኤር የበረራ ቁጥር 610 ጋር ተመሳሳይ ነው። እርግጥ የዚህኛውም ማደጋ ምክንያት በምርመራ ላይ ቢሆንም በማክስ ኤቱ የኮምፒውተር መሳሪያ ላይ የተሳሳተ መረጃ መጫን አውሮፕላኑ ድንገት እንዲያዘቀዝቅ አድርጎታል ተብሎ ይታመናል። አሜሪካውያኑ ፓይለቶች ሁለቱም እንደገና የበረራ ከፍታቸውን አስጠብቀው መጓዝ የቻሉት ኦቶፓይለቱን ማለትም አውቶማቲክ የማብረሪያ መሣሪያውን ካጠፉ በኋላ ነው። የቦይንግ 737 ማክስ 8 ጀት አውሮፕላኖች ብዙ ሀገሮች ውስጥ እንዳይበሩ ታግደው ከምድር አይነሱም። ጀቶቹ ለወትሮው በዓለም ዙሪያ በሳምንት 8500 በረራዎችን ያካሂዳሉ። ግብፅ፣ ቪየትናምና ካዛክስታን ቦይንግ 737 ማክስኤት አውሮፕላኖች እንዳይበሩ በማድረጋቸው በጄቶቹ ላይ የበረራ እገዳ ያደረጉትን ሀገሮች ቁጥር 41 አድርሰውታል። የራሷ የኤቪዬሽን ባለሥልጣን ያላት ሆንግ ኮንግም ለማክስኤት ጄቶች የአየር ክልሏ መዘጋቱን ትላንት አስታውቃለች። ማክሴት አውሮፕላኖች ከምድር እንዳይነሱ ትዕዛዝ ከሰጡ ሀገሮች በተጨማሪ በትንሹ ሰላሳ አራት አየር መንገዶችም አውሮፕላኖቹን በአንድ ላይ ሰብስበዋል። የካናዳው ሳንዊንግ አየር መንገድ በትናንትናው ዕለት ያሉትን አራት አውሮፕላኖች ከምድር እንዳይነሱ አዝዟል። እርምጃውን የወሰደው ግን እንደ ዩናይትድ ስቴትስ ሁሉ መንግሥት ሳይሆን ኩባንያው ነው። ኩባንያው ባወጣው መግለጫ እርምጃ የተወሰደው ከደህንነት ጋር በተያያዘ ሳይሆን ብዙ ሀገሮች አውሮፕላኖቹ በአየር ክልላቸው ውስጥ እንዳይበሩ በማድረጋቸውና ከንግዱ ጋር በተገናኘ ነው ብሏል። በዩናይትድ ስቴትስ የፌዴራሉ ኤቪሽን አስተዳደር ማክስ ኤይት ችግሩ እስኪፈታ ድረስ እንዳይበር የሚቀርበውን ተጽዕኖ እየተከላከለ መሆኑንም ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ይህ በእንዲህ እንዳለ ከዩናይትድ ስቴትስ ውጭ ማክስ ኤይት ጄቶች በብዛት ያሉት የኖርዌይ አየር መንገድም አውሮፓ አውሮፕላኖቹ እንዳይበሩ በማገዱ የደረሰበትን ኪሳራ ቦይንግ ካሳ እንዲከፍለው ሊጠይቅ ነው። በጊዜያዊው የበረራ እገዳ ምክንያት የደረሰውን ኪሳራ ማካካስ ያለበት አውሮፕላኖቹን የሠራው ኩባንያ መሆኑ ግልጽ ነው ይላል የኖርዌይ አየር መንገድ ዛሬ ያወጣው መግለጫ። የኖርዌይ አየር መንገድ አውሮፕላኖች በመላ አውሮፓና ከዚያም ባሻገር ወደ ሌሎች ሀገሮች ይበራሉ። ከ160 በላይ ሌሎች ሞዴሎች ያሉት አየር መንገድ የማክስ ኤት አውሮፕላኖቹ ብዛት 18 ብቻ ናቸው። በአሁኑ ሰዓት በዓለም ላይ የቻይናን ያህል ብዙ ማክስ ኤት ጀት አውሮፕላኖችን ያገደ አገር የለም። ዘጠና ስድስት ናቸው ከበረራ የታገዱት አውሮፕላኖቹ። እና ይሄ ወደ ቻይና በሚደረጉ በረራዎች ላይ ምን ተጽዕኖ ያሳድራል? ከመጀመሪያው ዕለት ከሰኞ አንስቶ እንደታየው ምንም የለም። የቻይና አየር መንገድ በባሪ ፍላይት መረጃ መሠረት 62 በረራዎችን ሰርዟል። በመሆኑም ለቀሩት 288 በረራዎቹ ተተኪ አውሮፕላኖች ነበሩት። በቻይና የደህንነት ተቆጣጣሪዎች መሠረት ባለፈው ዓመት በአማካይ በቀን 15000 በረራዎች ተደርገዋል እጅግ ከፍተኛ ቁጥር ያላቸው አውሮፕላኖች በሚርመሰመሱበት የቻይና አየር ክልል ውስጥ ጋዜጣው ዘገባውን በመቀጠል ቦይንግ በሚገልጸው መሠረት ደግሞ የቻይና አየር መንገድ የዓለምን የአየር ትራፊክ ከመቶ 14ቱን ይሸፍናል። ይህ አሃዝ በ20 ዓመታት ውስጥ አንድ አምስተኛውን እንደሚይዝም ይተነብያል። የተባበሩት መንግሥታት ድርጅት የአቪዬሽን ኤጀንሲስ በማክስ ኤይት ጄቶች ጉዳይ ላይ ምን እርምጃ ወስዷል? እስካሁን ባለው ጊዜ ምንም የለም። ብዙ የዓለም ሀገሮች ለጥንቃቄ ሲሉ የእነዚህ ሞዴል አውሮፕላኖች ለጊዜው እንዳይበሩ በማገዳቸውና በኢትዮጵያው አየር መንገድ የበረራ ቁጥር 302 ላይ አደጋው የደረሰበት ምክንያት እስኪታወቅ ድረስ እንጠብቃለን ይላል የዓለሙ ድርጅት የአቪዬሽን ኤጀንሲ። አንዴ ውጤቱ ተጠቃሎ ሪፖርቱ ይፋ ከተደረገ በኋላ ኤጀንሲው የሚወስዳቸውን እርምጃዎችና የሚሰጣቸውን የማሻሻያ ሀሳቦች ያቀርባል ሲልም ዓለም አቀፉ የሲቪል አቪዬሽን ድርጅት በትላንት መግለጫው አስታውቋል። ድርጅቱ አክሎም አሁን ያለውን ውሱን መረጃ መሠረት በማድረግ ብሔራዊ መንግሥታት በተናጠል የሚወስዷቸውን እርምጃዎች እንደሚያከብርም ተናግሯል። የኤጀንሲው ዋና ጽሕፈት ቤት ሞንትሪዮል፣ ካናዳ ሲሆን የዓለም አቀፍ የሲቪል አቪዬሽን ግጋት ስምምነቶችና የደህንነት ጥበቃ መመሪያዎች ሥራ ላይ መዋላቸውን ይቆጣጠራል፣ ያስከብራል። አመሰግናለሁ ሶሎሞን ለዘገባው። የተከበራችሁ አድማጮች ከጥቂት ደቂቃዎች በፊት በደረሰን ሰበር ዜና መሠረት ቦይንግ 737 ማክስ 8 ጄቶችን ሁሉ ከአየር ላይ በማውረድ ዩናይትድ ስቴትስ እስካሁን ላለው ጊዜ የመጨረሻዋ ሀገር ሆናለች። ፌዴራሉ የአቪዬሽን አስተዳደር ጀቶቹን እንዲያግድ ፕሬዚደንት ዶናልድ ትራምፕ ትዕዛዝ መስጠታቸውን አስታውቀዋል። ከ737 ማክስ 8 ጄት ጋር በተያያዙ ባለፉት ስድስት ወራት ውስጥ ኢንዶኔዥያና ኢትዮጵያ ውስጥ በደረሱ አደጋዎች የ346 ሰው ሕይወት ጠፍቷል። ወደ ተከታዩ የምሽቱ ቅንብር እናልፋለን። በአፍሪካ ሙሰኛ ባለሥልጣናት ከሕዝብ ላይ ተዘርፈው አውሮፓ የሚቀመጡ ሀብቶች ለልማት ወደ የአገሮቹ እንዲመለሱ ለማድረግ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ግፊት እንዲያደርጉ ጠቅላይ ሚኒስትር አብይ አህመድ ጠይቀዋል። በሌላ በኩል ኢትዮጵያ በምሥራቅ አፍሪካ ሰላም ለማስከበርና ሽብርተኝነትን ለመከላከል ለምታደርገው ጥረት ፈረንሳይ ከፍተኛ ግምት ያላት በመሆኑ የባህርና የአየር ኃይሏን ለማጠናከር የሥልጠናና የቁሳቁስ ድጋፍ እንደምታደርግ ፕሬዚደንት ማክሮን አስታውቀዋል። ሁለቱ መሪዎች የመከላከያ ትብብር ስምምነትና የኢንቨስትመንት ማስፋፊያ የመግባቢያ ሰነድ ተፈራርመዋል። ስለ ስምምነታቸው ለሀገር ውስጥ መገናኛ ብዙሃን የሰጡትን መግለጫ ተንተርሳ ጽዮን ግርማ ተከታዩን አጠናቅራለች። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትላንት የጀመሩትን የኢትዮጵያውን ጉብኝት አጠናቀው ዛሬ ወደ ኬንያ ከማምራታቸው በፊት ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ስለ ጉብኝታቸው በጋራ ለጋዜጠኞች መግለጫ ሰጥተዋል። በመግለጫው ላይ ፕሬዚዳንት ኢማኑኤልን አመስግነው ንግግራቸውን የጀመሩት ጠቅላይ ሚኒስትር አብይ አህመድ ታሪካዊው ውቅር የላሊበላ አብያተ ቤተ ክርስቲያን ላይ የደረሰውን ችግር ለመቅረፍ የሚያስችል የሙያና የገንዘብ ድጋፍ ለማድረግ ያሳዩትን ከፍተኛ ተነሳሽነት አድንቀዋል። በተጨማሪም የኢትዮጵያ መንግስት አየር ኃይሉንና ባህር ኃይሉን ለማጠናከር ላለው ፍላጎት ለተሰጠው ቀና ምላሽ ምስጋና አቅርበዋል። ጠንካራ አየር ኃይል፣ ጠንካራ ባህር ኃይል ለመገንባት ላለው ፍላጎት ፕሬዝዳንት ማክሮን በሁሉም መስክ ድጋፍ ለማድረግ እና ከእኛ መከላከያ ሚኒስትር ጋር ለመስራት የትብብር ስምምነት ተፈራርመናል። ይህም ከአውሮፓ ሀገራት ጋር ከምናደርገው ጉልህ የሁለትዮሽ ግንኙነት እንደ አንዱ ሊወሰድ ይችላል። በተጨማሪም በሁለቱ ሀገሮች መካከል የኢንቨስትመንት ትብብር እንዲጎለብት የሚያስችል ስምምነት ላይ መደረሱንም አስረድተዋል። በፈረንሳይኛ ቋንቋ ንግግራቸውን በምስጋና የጀመሩት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በአሁኑ ሰዓት በኢትዮጵያ አየር መንገድ በደረሰው አደጋ ማዘናቸውን ገልጸዋል። በታሪካዊው የላሊበላ ውቅር አብያተ ክርስቲያን ላይ የደረሰውን አደጋ ለመታደግ የሚያስችልም ድጋፍ አገራቸው እንደምታደርግ ቃል ገብተዋል። በተጨማሪም ኢትዮጵያ በምስራቅ አፍሪካ ሰላምን ለማስፈንና ሽብርተኝነትን ለመከላከል የምታደርገውን ጥረት ስለሚያከብሩና የባህር ኃይሏንና የአየር ኃይሏን ለማጠናከር በፈረንሳይ በኩል የስልጠናና የቁሳቁስ ድጋፍ እንደሚያደርጉ ገልጸዋል። በኢንቨስትመንት በኩልም በትብብር ከኢትዮጵያ ጋር እንደሚሰሩ አረጋግጠው ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ፈረንሳይ በነበሩ ወቅት ባቀረቡት ጥያቄ መሰረት ባለሀብቶችን ይዘው ወደ ኢትዮጵያ መምጣታቸውን ይህ ደግሞ ለቀጣይ ስራ ጠቃሚ መሆኑን ተናግረዋል። ፈረንሳይና ኢትዮጵያ ያላቸውን ታሪካዊ ትብብርም አድንቀው ያም እንደሚቀጥል በተጨማሪም ጠቅላይ ሚኒስትር አብይ እየወሰዱት ያለውን እርምጃ እንደሚያደንቁና ሀገራቸው ፈረንሳይም ለዚህ ተባባሪ እንደምትሆን ተናግረዋል። በዚሁ መግለጫ ላይ ወርልድ ጀስቲስ ፕሮጀክት ባወጣው ሪፖርት ኢትዮጵያ የህግ የበላይነትን በማስከበር ረገድ ከ126 ሀገራት 118ኛ ደረጃ ላይ መቀመጧ ከጋዜጠኛ ተጠቅሶ ኢትዮጵያ በህግ ማስከበር ጉዳይ መሻሻል አላሳየችም ተብሏል። እና መንግስቶ በዚህ ላይ እንዴት ትኩረት ሰጥቶ ይሰራል፣ በተለይ ደግሞ አሁን እየተከሰቱ ያሉ ግጭቶችን ለመቅረፍ ምን ይደረጋል የሚል ጥያቄ ለጠቅላይ ሚኒስትር አብይ ቀርቦላቸው ነበር። ላለፉት ዓመታት በነበረው አሰራር የጸጥታ አስከባሪ አካላት በሚፈጠሩ ግጭቶች በቀጥታ ህዝብ ላይ ይተኩሱ ስለነበር በህዝብና በጸጥታ አካላት መካከል ትልቅ ተቃርኖ ተፈጥሮ እንደቆየ ያስታወሱት ጠቅላይ ሚኒስትሩ በተቋማቱና በህዝብ መካከል ያለ ተቋር ነው እየፈታን ለመሄድ በተወሰነ ደረጃ ለዘብ ያለ እና የህዝብን የቆየ ቆየ ብስጭት የሚያወጣ አካሄድ መከተል ያስፈልጋል። ኮሽ ባለ ቁጥር ህግ ስለሚፈቅድ ብለን ብናስር ብንቀጣ፣ ተመልሰን ምንፈልገውን ዲሞክራሲ ልንገነባ ስለማንችል አሁን ብዙዎች ብስጭታቸውን፣ ቂማቸውን፣ እንዴታቸውን የሚያወጡበት ጊዜ ስለሆነ መንግስት አብዛኛውን ነገር በትዕግስት የሚያይበት ሁኔታ አለ። ከዚህ ጎን ለጎን የሎ ኢንፎርስመንት ኤጀንሲስ ማጠናከር፣ ተቋማዊ ግንባታ፣ ፕሬዚደንት ማክሮን እንደገለጹት መከላከያን ጨምሮ እንዲሁም የፍትህ ስርዓቱ ሪፎርም አበክረን እየሰራንበት ያለን ሲሆን ሰዎች በጋራ ኢትዮጵያ በምትባል ሀገር ስር መኖር ከፈለጉ ለራሳቸው ወይም ለቡድናቸው የሚያስቡትን መብት ሌሎች ማክበር እንደሚገባ ካላሰቡ በግሩፕ ቲንኪንግ መጋጨት አይቀርም። ስንጋጭ ደግሞ የህግ አስከባሪ አካል የግድ ወደ መሀል ይገባል። ማንም ሰው ወጥቶ ተሰልፎ ተቃውሞ ማሰማት መለማመድ አለበት። ተቃውሞ ስንሰማ መደንገጥ የለብንም። ከተቃወመ በኋላ ግን ድንጋይ በማንሳት መኪና ሰብራለሁ፣ ቤት ሰብራለሁ፣ የሌላውን ሰው አጠቃለሁ የሚል ፍላጎት ግን እየተደጋገመ ከሄደ ያው ምንም ጥርጥር የለውም፣ መንግስት ነገሮች መስመር እየለቀቁ ከሄዱ ወደ መጥፎ ነገር ሊሄዳል። እንደዛ እንዳይሄድ በከፍተኛ ትዕግስት ነገር እያየን ያለንበት ሁኔታ ዴሞክራሲ ለኢትዮጵያ ያስፈልጋል የሚል እምነት ስላለ ነው። ሪፖርቱን በተመለከተ ለተነሳው ጥያቄ ደግሞ በቀጥታ ሲመልሱ እርሳቸው ከዚህ ይልቅ የአውሮፓ ሀገራት በሚያወጧቸው ሪፖርቶች ላይ በአፍሪካ ሙሰኛ ባለስልጣናት ከህዝብ ላይ ተዘርፈው አውሮፓ የሚቀመጡ ሀብቶች ለልማት ወደየሀገሮቹ እንዲመለሱ በማድረግ ላይ አተኩረው እንዲሰሩ ጠይቀዋል። በአንጻሩ ንጠብቅ የነበረው ከዛ ጥናት የአፍሪካ ሀገራት ባለስልጣናት በግፍ ከህዝባቸው የሚዘርፏቸው ሀብቶች ወደ አውሮፓ ይሄዳል። የአውሮፓ ባንኮች ካልሆኑ ምን ችግር የአፍሪካን ሀብት ተቀብለው እያስቀመጡ እኛን መኒ ላውንደሪንግ ይካሄድባቸዋል የሚል ደረጃ ሲያወጡ ሳይ ይገርመኛል። ይሄን ለኢዩ ኃላፊዎች ያነሳው ቢሆንም እርስዎ በቅርቡ ለኢዩ እንደሚወዳደሩ ስለማቅ፣ እንደሚያሸንፉም ተስፋ ስለማደርግ የአውሮፓ ህብረት ከአፍሪካ ጋር ያለው ኮሚኒኬሽን የአቻ ኮሚኒኬሽን እንዲሆን እንዲሰሩ ይጠይቃሉ። የጥናት ተቋማት ተነስተው የአፍሪካን ሬት በማሳነስ ብቻ ሳይሆን ኃላፊነት ተወጥተናል ወይ የሚለውን ነገር ማሰብ ይኖርባቸዋል። በተለይ ከፍተኛ ኮራፕትር ባለስልጣናት በቢሊዮን የሚቆጠር ሀብት አውሮፓ ውስጥ አስቀምጠዋል። ይህንን ሀብት በልማት ወደ አፍሪካ ቢመለስ አሁን አፍሪካ ውስጥ ያለውን ችግር ስለሚፈታ፣ በእንደዚህ ጉዳይ ውስጥ ጠንካራ አመራር ስለሆኑ እርስዎም በአውሮፓ ውስጥ ሚናውን በመጫወት የአፍሪካ ሀብት ወደ አፍሪካ እንዲመለስ፣ የአፍሪካ ተቋማት እንዲጠናከሩ እንዲያግዙን በዚሁ አጋጣሚ ጥሪ አቀርባለሁ። በመጨረሻም ሁለቱ አገሮች የመከላከያ ትብብር ስምምነትና የኢንቨስትመንት ማስፋፊያ የመግባቢያ ስምምነት መፈራረማቸው ተጠቅሷል። ክቡራትና ክቡራን አድማጮች ቀደም ሲል በምሽቱ እናቀርባለን ብለን የነበረው ከ አሜሪካ ከሚገኙ የቀይ ሽብር ተጎጂዎች ጋር የተያያዘ ታሪክ ለዛሬ በጊዜ ጥበት ምክንያት አይቀርብም። በሌላ ምሽት ይዘን እንቀርባለን። አሁን የዜና ማጠቃለያ እናነባለን። ሶማሊያ ውስጥ ጉድጓዱ በተባለ መንገድ በሚገኝ ገበያ ላይ ዛሬ በደረሰ አራት ፈንጂዎች ፍንዳታ ቢያንስ አምስት ሲቪሎች ሲገደሉ አርባ ሰዎች መቁሰላቸውን አንድ ባለስልጣን ተናግረዋል። በማዕከላዊ ሶማሊያ በተቀናቃኝ ሚሊሻዎች መካከል በተካሄደ ግጭት ደግሞ ቢያንስ ስድስት ሰዎች ሲሞቱ አስር እንደቆሰሉ እማኞች ተናግረዋል። በናይጄሪያ ሌጎስ በተደረመሰ ሕንጻ ውስጥ ብዙ ልጆች መውጫ ሳያጡ እንዳልቀረ ይታመናል። በመቶዎች የሚቆጠሩ ሰዎች ከፍተኛ የማዳን ጥረትን እየተመለከቱ ናቸው። ዛሬ ማለዳ ላይ በተደረመሰው ባለ ሶስት ፎቅ ሕንጻ ምን ያህል ሰዎች በፍርስራሽ ውስጥ እንደቀሩ አይታወቅም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ባሉት ሀገሮች ስላለው የሰብአዊ መብት አያያዝ ጉዳይ ዓመታዊ ዘገባ አውጥቷል። በፊትም ቢሆን ጥሩ ስም ባልነበራቸው ሀገሮች ባለፈው ዓመት የታየው ሁኔታ በጥሰቶችና በደሎች የጠለመ ነው ይላል ዘገባው። ቬንዙዌላን፣ ኢራንንና ቻይናን እንደ ምሳሌ ጠቅሷል። ክቡራትና ክቡራን አድማጮች፣ የምሽቱ ፕሮግራም ፕሮዲውሰር ንጉሱ ታምሬ፣ ቴክኒሻኑ ጀስትን ትዋይት፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታበላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና አዳነች ፍስሐየንን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።